አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብፅ በኢትዮጵያ ሰላም እንዳይኖር የሚጥሩ ወገኖችን ለማስቆም ተስማምታለች ተባለ፣ ሙዚቀኛዋ እማሆይ ጽጌ ማርያም ገብሩ፣ ጥርጣሬ ቢኖርም ዩናይትድ ስቴትስ ከአፍሪካ ጋር የምታካሄደው ጸረ ሽብር መቀጠሉ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ የተካሄዱትን ተቃውሞዎች ከጀርባ ሆነው የሚቆሰቁሱ ጸረ ሰላም ኃይሎች ያሏቸውን የሚያካሄዱትን ተቃውሞ እንቅስቃሴ ለማቆም ግብፅ ተስማምታለች ሲሉ ለሀገር ውስጥ ሚዲያ መናገራቸውን አፍሪካ ኒውስ ዳትካም የተባለው ድረገጽ ዘግቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ያሉት በሀገሪቱ ስላሉት አበይት ጉዳዮች ለሀገር ውስጥ ጋዜጠኞች በተናገሩበት ወቅት ነው። ኢትዮጵያ ውስጥ ግጭት ከማቀጣጠል ጋር የተያያዙ ማናቸውም አይነት ሰዎችና እንቅስቃሴን ለማስቆም ግብፅ መስማማቷን ጠቅላይ ሚኒስትር ኃይለማርያም መናገራቸውን ዘገባው ጠቅሷል። ግብፅና ኢትዮጵያ ተቃዋሚ የሚዲያ መረቦች በተለይም የኦሮሞ ሚዲያ ኔትወርክና ሌሎች የኢትዮጵያ መንግስት አሸባሪ የሚላቸውን ተቋማት እንቅስቃሴን ለማስቆም ቁርጠኛ መሆናቸውን ጠቅላይ ሚኒስትሩ አስታውቀዋል ሲል የዜናው አገልግሎት ጠቁሟል ይላል አፍሪካኒውስ ድረገጽ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በበኩላቸው የግብፅን ሕዝብ አንጎዳም። ይሁንና የተፈጥሮ ሀብታችንን በመጠቀም ተግባር እንዲረዱን ያስፈልጋል። ግባችንን ለማስፈጸም አብረን መስራት እንዳለብን ለግብፅ ሕዝብ ለማስገንዘብ ነው እዚህ የመጣሁት ማለታቸውን አፍሪካን ውስጥ ድረገጽ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር ይህን ያሉት ከሀገሪቱ ፕሬዚደንት አልሲሲና ከአቻቸው ሳሚ ሹክሪ ጋር ለመነጋገር ወደ ግብፅ በሄዱበት ወቅት ነው። የግብፁ መሪ በበኩላቸው ካይሮ የሁሉም ሀገሮች ሉዓላዊነትን ታከብራለች፣ በጎረቤቶቹ ሀገሮች የውስጥ ጉዳይ አትገባም፣ በእነሱም ላይ አታሴርም ማለታቸውን አፍሪካ ኒውስ ድረገጽ ጠቅሷል። በጋርዲያን ጋዜጣ ድረገጽ በበኩሉ ስለ 93 ዓመት ዕድሜ እማሆይ ጽጌ ማርያም ገብሩ ጽሑፍ አቅርቧል። የክላሲካል ሙዚቃ ደራሲና ፒያኖ ተጫዋች የሆኑት እማሆይ ኢየሩሳሌም በሚገኘው የኦርቶዶክስ ቤተ ክርስቲያን ትንሽ ቤት ውስጥ እንደሚኖሩ፣ ትንሿ ቤታቸውም ትንሽ አልጋና የኢትዮጵያን ባንዴራ የለበሰ ፒያኖ እንዳለበት ጽሑፍ አውስቷል። የሙዚቃ ክሮች፣ በእጅ የተጻፉ ጽሑፎች ይታያሉ። የአፄ ኃይለ ሥላሴ ምስሎችም ተሰቅለዋል። ራሳቸው የሳሏቸው ሃይማኖታዊ ስዕሎችም ትንሿን ቤታቸውን እንዳደመቁ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሰባት ቋንቋዎች የሚናገሩት መሃዊ ጽጌ ማርያም በተንደላቀቀ ኑሮ ያደጉ ናቸው። እሳቸውና እህታቸው በውጭ ሀገር ሄደው ለመማር የመጀመሪያዎቹ ነበሩ። በስድስት ዓመታቸው ነበር በጅቡቲ በኩል ወደ ስዊዘርላንድ የሄዱት። እዛ አዳሪ ትምህርት ቤት ገቡ። እንደ አውሮፓ አቆጣጠር በ1930ዎቹ ዓመታት ወደ ኢትዮጵያ ተመልሰው በመንግስት ስራ ተቀጥረው ለመስራት፣ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለመዘመር፣ በኢየሩሳሌም ለፓትርያርኩ አስተርጓሚ ሆነው ለመስራት የመጀመሪያዋ ሴት ኢትዮጵያዊት እንደሆኑ ጽሑፉ ያወሳል። አጼ ኃይለ ሥላሴ ፊት ቀርበው ይዘፍኑ እንደነበር፣ መኪና ይነዱ ፈረስም ይጋልቡ እንደነበር ጽሑፉ አክሏል። ገና በአስራዎቹ ዕድሜ ክልል ውስጥ እያሉ እንኳን በሴቶችና በወንዶች መካከል ልዩነቱ ምንድን ነው? እኩል ነን ይሉ እንደነበር መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ቤኒቶ ሚሰሎኒ እንደ አውሮፓ አቆጣጠር በ1936 ዓ.ም ኢትዮጵያን በወረረበት ወቅት ሶስት የቤተሰቦቻቸው አባላት እንደተገደሉ እሳቸውም ወደ አውሮፓ እንደሄዱ ከዚያም ሙዚቃ ለማጥናት ካይሮ ሄዶ ከቆየ በኋላ ሞቃቱ አየር ስላልተስማማቸው ወደ አዲስ አበባ እንደተመለሱ ጽሑፉ ገልጿል። እማሆይ ጽጌ ማርያም ገብሩ ያነጋገረቻቸውን ጋዜጠኛና ባልደረባዋን ስለ ዓለም ፖለቲካ ይጠይቋቸው እንደነበር፣ ስለ ሂለሪ ክሊንተንና ስለ አንገላ መርከል እንደጠየቋቸው አንጌላ መርከልን እንደሚወዱ ትራምፕን ግን እንደማይወዱ መግለጻቸውን፣ ጋዜጠኛዋን ለእኩልነት እንድትታገል እንደመከሯት ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። በምንኩስና ዓለም ከገቡ በኋላ በሰሜን ኢትዮጵያ በሚገኝ ገዳም ለአስርተ ዓመት ያህል ባዶ እግራቸውን ይሄዱ እንደነበር ጽሑፉ ሳይጠቅስ አላለፈም። ኤንፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ደግሞ ዩናይትድ ስቴትስ ረድኤት በማቅረብ የመቀጠሏ ጉዳይ አጠራጣሪ በሆነበት በአሁኑ ወቅት አፍሪቃ ላይ የሚደረገው ጸረ አሸባሪነት ትብበር እንደቀጠለ ነው ይላል። ካሜሩንን ከቻድ መዲና በሚሊዮ ቻርና ሎጎን ወንዞች የቻድ ወታደሮችና ሌሎች ልዩ ኃይሎች፣ እንዲሁም አራት መትረየሶች የተተከሉባቸው ጀልባዎች ይታያሉ። በከባድ የታጠቁ ወታደሮች ቦታ ለመያዝ ቁልቁል ሲወርዱ ይስተዋላሉ። ተጠባባቂ ኃይሎች ደግሞ መትረየሳቸውን ደግነው ይጠባበቃሉ። ወታደራዊ ልምምድ እስላማዊ መንግሥት ነኝ ከሚለው ቡድን ጋር የተሳሰረው ቦኮሐራም መሪን እንዴት መያዝ እንደሚቻል የሚያስተምር ወታደራዊ ልምምድ አካል መሆኑን የኤምፒአር ሬዲዮ ጣቢያ ድረገጽ አውስቷል። ፍሊንትሎክ 2017 የሚል ስያሜ የተሰጠው በዩናይትድ ስቴትስ የተመራው ቻድ ውስጥ ለሶስት ሳምንታት ያህል የተካሄደው ጸረ ሽብር ወታደራዊ ልምምድ ባለፈው ወር አብቅቷል። ቻድና በአካባቢው ያሉት ሀገሮች ካለፉት ስምንት ዓመታት ወዲህ የቦኮ ሐራም ጥቃቶች ኢላማ ሆነው ቆይተዋል። የቦኮ ሐራም እንቅስቃሴ የተጀመረው በሰሜን ምስራቅ ናይጄሪያ ሲሆን ወደ አጎራባች ሀገሮችም ተስፋፍቶ በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ወደ ሶስት ሚሊዮን የሚጠጉ የክልሉ ተወላጆች ደግሞ ከመኖሪያቸው ተፈናቅለዋል፣ ይላል የኤንፒአር ድረገጽ። በአሁኑ ወቅት የፕሬዚደንት ዶናልድ ትራምፕ አስተዳደር ወታደራዊ ባጀትን ከፍ በማድረግ ለውጭ ሀገራት የሚሰጠውን እርዳታ በጣም ለመቀነስ አቅዷል። ይህ እንግዲህ ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በመተባበር ለምታካሄደው ጸረ አሸባሪነት ጥረት ምን ማለት እንደሆነ ግልጽ አይደለም ይላል የኤምፒአ ድረገጽ ላይ የወጣው ጽሁፍ። የኦባማ አስተዳደር የአሜሪካ ወታደሮችን ከማስፈር ይልቅ አሸባሪነትን ለሚታገሉ ሀገሮች እርዳታ መስጠት ላይ ያተኮር እንደነበረ ባለፈው ዓመት አሜሪካ የቻድ ሐይቅ ተፋሰስ በመባል ለሚታወቁት ሀገሮች ናይጄሪያ፣ ኒጀር፣ ቻድ እና ካሜሩን 156 ሚሊዮን ዶላር ለወታደራዊ ድጋፍ፣ ለስልጠናና ለድንበር ጥበቃ እንዲውል ሰጥቷል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለቻድ ተፋሰስ ሀገሮች ከ321 ሚሊዮን ዶላር በላይ ሰጥታለች። 175 ሚሊዮን ዶላር የሚሆነው በአስቸኳይ የምግብ ረድኤት ላይ እንደዋለ ኤምፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።